ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በሚያስተላለፈው ዕለታዊ ስርጭት የዛሬ ቅዳሜ ጥር 12 2010 ዓ.ም ፕሮግራሙን ጀመረ። በጋራ ለመታገል ስምምነት ያደረጉት የመላ ኢትዮጵያ አንድነት ድርጅት መኢአድ ሰማያዊ ፓርቲና የኢትዮጵያ ሕዝብ የጋራ ትግል ሸንጎ ባለፈው ጥር ስምንት ጋዜጣዊ መግለጫ ሰጥተዋል። ብሔራዊ መግባባት ሲባልም ማንም ዜጋ ማንም ኢትዮጵያዊ አገር ቤት ይኑር፣ ውጭ አገር ይኑር አገሩ ውስጥ ገብቶ የሚቻለውን ያህል አገሩ ለማበረከት እንዲችል መግባባት እንዲፈጠር ዕድሉ መከፈት አለበት። የሸንጎው ዶክተር አረጋዊ በርሄ ናቸው የሰማችኋቸው። በምሽቱ ዝግጅታችን ይዘናቸዋል። የማስተናግዳችሁ ሰሎሞን አባተ ነኝ። የሙዚቃ ቃናም ይዘናል። ንጉሡ ታምሬ ፕሮግራሙን ያቀናብራል። እስከ ምሽቱ አራት ሰዓት ከእኛ ጋር ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ እንደምናመሻችሁ አድማጮቻችን። ዜናውን የማነብላችሁ አዳኝ ፍስሐዬ ነኝ። የዩናይትድ ስቴትስ ባጀት መጠን ለመወሰን ሲካሄድ የቆየው የምክር ቤቶች ድርድር በሕግ መወሰኛው ምክር ቤት ላይ ለመንቀሳቀስ ባለመቻሉ የዩናይትድ ስቴትስ መንግስታዊ ስራ ከዛሬ ማለዳ አንስቶ በከፊል ተዘግቷል። ገንዘብ የማውጣቱ ስልጣን ገደብ በዋሽንግተን የሰዓት አቆጣጠር እኩለ ሌሊት ላይ በማብቃቱ አስፈላጊ የሚባሉት ሰራተኞች ብቻ ናቸው የሚሰሩት። ሴኔተሮቹ ዛሬ ቅዳሜ ጊዜያዊ ወጪ ለመመደብ ክርክራቸውን ቀጥለዋል። ይሁንና ዲሞክራቱ ሴኔተር ታሚ ቦልዊን በጊዜያዊ ወጪ መቀጠሉ ለአሜሪካ ህዝብ የሚያስፈልገውን ስራ አያስፈጽምም በማለት ተቃውመውታል። የዋይት ሀውስ ቤተ መንግስት ባወጣው መግለጫ ዲሞክራቶቹ ሆን ብለው የማዘጋት ተግባር የሚፈጽሙና የከሸፈባቸው ናቸው፣ ከህጋዊ አሜሪካውያን ይልቅ ህጋዊ ሰነድ ለሌላቸው ሰዎች ቅድሚያ ሰጥተዋል ሲል ነቅፏቸዋል። የዩናይትድ ስቴትስ ምክር ቤት እስካሁን ባለው ጊዜ በፌዴራል ባጀት ምደባ ስምምነት ላይ ለመድረስ ካልቻለበት ምክንያት ዋናው በብዙ መቶ ሺዎች የሚቆጠሩ የመኖሪያ ፈቃድ የሌላቸው ወጣቶች ጉዳይ ነው። ከነሱም አንዳንዶቹ ከሀገር እንዳይባረሩ ከለላ ይሰጣቸው የነበረውን ህግ የፕሬዝደንት ትራምፕ የአስተዳደር ፖሊሲ እንዲያከትም በማድረጉ ወጣቶቹ አየር ላይ እንደተንጠለጠሉ ናቸው። የመንግስት ስራ በከፊል ሊዘጋ የሚችልበት ጊዜ በተቃረበበት ወቅት ብዙ መኖሪያ ፈቃድ የሌላቸው የሚገኙባቸው ሰዎች ከአምስት ዓመታት ወዲህ ሲገለገሉበት የቆየውን በልጅነታቸው ለመጡ ፈላሾች ከሌላ ሲሰጥ የቆየውን ፕሮግራም የሚተካ ህግ እንዲወጣ እየገፉ ናቸው። ስምንት መቶ ሺህ የሚሆኑ በልጅነት ወደ ዩናይትድ ስቴትስ ከገቡ በኋላ እዚህ ህጋዊ በሆነ መንገድ እንዲኖሩ፣ እንዲማሩ ወይም እንዲሰሩ ተፈቅዶላቸው ነበር። ዜጋ መሆን ግን አይችሉም። የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ ከግብፅ ፕሬዚደንት አብደል ፋታህ አልሲሲ ጋር ተገናኝተው ስለ አሸባሪነት፣ ስለ ጸጥታ ጉዳይና እስላማዊ መንግስት ነኝ የሚለውን ቡድን ለመታገል ስለሚደረጉ ጥረቶች ለመነጋገር ካይሮ ገብተዋል። ጉዞው ባለፈው ታህሳስ ወር እንዲካሄድ ነበር የታቀደው። ይሁንና የሀገሪቱን የግብር አከፋፈል ዘዴን ለማሻሻል በተደረገው ድርድር በነበራቸው ተሳትፎ ምክንያትና የፍልስጥማውያን መሪ ማህሙድ አባስ ከእሳቸው ጋር በቤት በቤትልሔም አልገናኝም በማለታቸው ዘገየ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ኢየሩሳሌምን በእስራኤል መዲናነት እውቅና መስጠታቸውን የፍልስጥማውያኑ መሪ አውግዘዋል። የፕሬዝዳንት ትራምፕ ውሳኔ በፍልስጥማውያን ግዛቶች ግጭት የታከለበት ተቃውሞ ቀስቅሷል። አሁን ግን ጋብ ብሏል። የዓለም መሪዎችም የትራምፕን ውሳኔ ማውገዛቸው የሚታወቅ ነው። ምክትል ፕሬዚዳንቱ በአራት ቀናቱ ጉዟቸው ዮርዳኖስንና እስራኤልንም ይጎበኛሉ። ከፍልስጥማውያን መሪዎች ጋር እንዲገናኙ አይጠበቅም። የሰሜንና የደቡብ ኮሪያዎች የኦሊምፒክና የመንግስት ባለስልጣኖች በዓለም አቀፍ የኦሊምፒክ ኮሚቴ ዋና ጽህፈት ቤት ተገናኝተው በመጪው ወር ፒዮንግቻንግ በሚካሄደው የኦሊምፒክ ውድድር ተዋህደው ስለሚሳተፉበት ሁኔታ ተነጋግረዋል። የሰሜንና የደቡብ ኮሪያ የኦሊምፒክ ተወዳዳሪዎች በኦሊምፒክ ውድድሩ መክፈቻ ስነ ስርዓት ወቅት በአንድ ተጣምረው የኮሪያን የውህደት ባንዲራን እያውለበለቡ ያልፋሉ ሲሉ የዓለም አቀፍ የኦሊምፒክ ኮሚቴ ፕሬዝዳንት ቶማስ ባክ ዛሬ አስታውቀዋል። ቀላል ጉዞ አልነበረም። ይሁንና ዛሬ እዚህ ቦታ ላይ በሁሉም በኩል በታየው ቁርጠኝነት ምክንያት የሰሜንና የደቡብ ኮሪያ አትሌቶች በያዝነው ዓመት የክረምት ወራት የኦሊምፒክ ውድድር እንደሚሳተፉ ሳስታውቅ በደስታ ነው ሲሉ ፕሬዝዳንቱ አስገንዝበዋል። የዩናይትድ ስቴትስ ሱዳን ጋዜጠኞችን ማሰሯን አውግዛለች። አዣንስ ፍራንስ ፕረስ የተባለው የፈረንሳይ የዜና አገልግሎትና የሮይተርስ ዜና አገልግሎት ዘጋቢዎች ባለፈው አርብ ስለተካሄደው የተቃውሞ ሰልፍ ሲዘግቡ ነው የታሰሩት። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ስለ ጋዜጠኞቹ መታሰር እንደሚያውቅና በቅርብ እየተከታተለ መሆኑን ገልጿል። ሱዳን የዓለም የገንዘብ ድርጅት ባቀረበው ምክረ ሀሳብ መሰረት ቢያዝነወር ጥብቅ የኢኮኖሚ እርምጃ ከወሰደች ወዲህ ሰፊ ተቃውሞ ተካሂዷል። ከጸጥታ ኃይሎችም ጋር ግጭት ተከስቷል። የካርተር ማዕከል ያወጣው አዲስ ዘገባ እንደሚለው የጊኒ ዎርም ማለት የጊኒ ትል የተባለው በሽታ ሊጠፋ የሚችልበት ሁኔታ እየታየ ነው። ዩናይትድ ስቴትስ ውስጥ ያለው በሽታውን ለማጥፋት የሚደረገውን ዘመቻ የሚመራው ማዕከል ርቀው በሚገኙ ቦታዎች ላይ ሰላሳ የሚሆኑ የጊኒ ትል በሽተኞች ብቻ እንደታዩ፣ እነሱም የተገኙት ቻድና ኢትዮጵያ ሲሆን በእያንዳንዳቸው 15 በሽተኞች እንዳሉ ማዕከሉ ጠቁሟል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ጥር 12 2010 ዓመተ ምሕረት ምሽት ፕሮግራም ነው። ከዚህም ከዚያም የመኢአድ የሰማያዊ ፓርቲና የኢትዮጵያ ሕዝብ የጋራ ትግል ሸንጎ ስምምነት በጋራ ለመታገል ስምምነት ላይ የደረሱት የመላ ኢትዮጵያ አንድነት ድርጅት መኢአድ፣ ሰማያዊ ፓርቲና የኢትዮጵያ ሕዝብ የጋራ ትግል ሸንጎ ሰሞኑን ጥር 8 2010 ዓ ም ጋዜጣዊ መግለጫ ሰጥተዋል። የመግለጫው ርዕስ አገራችን ውስጥ የሚታየውን ቀውስ ለማርገብ መፍትሔው ከቃላት ያለፈ ተጨባጭ እርምጃ መውሰድ ብቻ ነው ይላል። መግለጫውን መሠረት በማድረግ ተጨባጭ እርምጃ ማለት ምን ማለት ነው? መንግስት አሁን አንዳንድ እስረኞችን በመፍታት የጀመረው እርምጃስ ምን ያህል ልባዊና ተስፋ ሰጪ ነው? ወዘተረፈ የሚሉና ሌሎችም ተዛማጅ ጥያቄዎችን በማንሳት ከሦስቱም ወገኖች ተወካዮች ጋር ተወያይተናል። እንግዶቻችን ከመኢአድ አቶ አበበ ሙሉጌታ፣ ከሰማያዊ ፓርቲ አቶ የሸዋስ አሰፋ፣ ሁለቱም ከአዲስ አበባ፣ እንዲሁም ከሸንጎ ዶክተር አረጋዊ በረኸ ከኔደርላንድስ ናቸው። በጋራ ለመታገል ስምምነት ካደረጋችሁ ወዲህ እንዴት እየሠራችሁ ነው? እንደ ወትሮ ስማችሁን በመያዝ ከመቀጠል ባለፈ አዲስ ለውጥ ያሳያችሁበት አካሄድ ቢያንስ ጅምር ታይቷል? ያወያያቸው አዲሱ አበበ ያነሳው ቀዳሚ ጥያቄ ነው። ዶክተር አረጋዊ በርሄ ይጀምራሉ። የአንድነት ሥራ መጀመራችን የሆነ የድኅረ ዝግጅቶች ማየቱም አስፈላጊ ይመስለኛል። በየድርጅቶቻችን አማካኝነት ብዙ ታግለናል። ብዙ ግንኙነት እና እንቅስቃሴዎች ሲደረጉ ነበሩ። ኢትዮጵያ ያጣችው ትልቁ ችግር ስርዓተ መንግስት እንዴት መሄድ እንዳለበት በውሉ ያወቅንበት ሁኔታ ነው ያለው። ስለዚህ የጎደለው ነገር ስርዓቱን ማስቀመጥ ይኖርብናል። እዚህ ላይ ለውጥ ማድረግ ይኖርብናል። መንግስታዊ ስርዓተ ህዝብ መመስረት ይኖርብናል። መጀመሪያ እዛ ላይ ተመስርተን ነው የመንግስት ለውጦችን ማምጣት ያለብን። ይህንን ግምት ውስጥ ያስገባ ጠንካራ የሆነ መሰረት ያለው ስትራቴጂና እቅድ ይዘን እየተንቀሳቀስን ስለሆነ ስር ነቀል የሆነ ለውጥ ለማምጣት እንደምንችል ይታየኛል። ስለዚህ የእኛ እንቅስቃሴ ከዚህ አኳያ መታየት ያለበት ይመስለኛል። ጥያቄ ባጭሩ እንደው በጋራ መታገላችሁን የሚያሳይ ፍንጫ አለ ወይንስ፣ መያድም ያው መያድ፣ ሸንጎም ሸንጎ፣ ሰማያዊም ሰማያዊ ሆኖ እየቀጠለ ነው ነው ያልኩት። ምናልባት በሰማያዊ በኩል ወይ በመያድ በኩል አንድነታችንን የጋራ ትግል መጀመራችንን የሚጠቁም ይሄ ይሄ አለ የምትሉት ካለ ትንሽ ተቀስ ተቀስ አድርጉልኝ እስቲ። አቶ ይሸዋስ መጀመር ይችላሉ። ለአንድ ዓመት የሚጠጋ ጊዜ ሰርተናል ከመያድ ጋራ ከሸንጎ ጋራ ደግሞ አንድ ወር እንደዚህ አካባቢ የሚሆን ጊዜ ነው። በአሁኑ ደረጃ የሀገር ውስጥ የውጭ የሚለውን መስመር ብለናል። ከመገፋፋት ከመጠላለፍ፣ ምናምን ወጥቶ ለአንድ ሀገር መስራት ማሰብ ነው የመጀመሪያው ነገር እና ጥሩ ጀምረናል። ወደፊት እያደገ እየጠነከረ በውህደት አንድ ከመሆን ማድረስ የምንችለው ትብብር ነው ብለን እናስባለን። ጥያቄውን ቀደም ሲል ሰምተዋል? አቶ ሙሉጌት አይደለም ሰምቻለሁ። አዎ፣ ሶስታችን ከተፈራረምንበት ጊዜ ጀምሮ ግን እነሱም በያሉበት እኛም ባየ ባለንበት የህዝብን ጥያቄ የሚመልስ ስራ ሰራን ባለንም የህዝብን ተስፋ ሊቀጥል የሚችል ጅምር ይታይበታል እና ጠቃሚ ነው ተስፋ የሚጣልበት ጅምር ነው ብለን እናምናለን። ጥሩ ነው። እንደው ከትናንት በስቲያ ያወጣችሁትንም ወይም የሰጣችሁትን ጋዜጣዊ መግለጫ የተመለከተ ጥያቄ ላቀርብ። በዛው አቶ ሙሉጌታ ሊቀጥሉ ይችላሉ። ለተጨባጩ የኢትዮጵያ ቀውስ መንግስት ከቃላት ያለፈ ተጨባጭ እርምጃ ሲወስድ ብቻ ነው መፍትሄ የሚገኘው ብላችኋል። ምን ማለት ነው? እስቲ ይህንን ከመግለጫው አኳያ ያብራሩልኝ። አቶ ሙሉጌታ አንደኛው ፈጣለሁ ያለውን እስረኞች ከእስከ ሳይባል ልዩነትና መመዘኛ ሳይኖረው የፖለቲካ እስረኞች አንዱ ያለብኝ አንዱ የለብኝም እያለ እርስ በርሳቸው የሚጋጩ ሀሳቦች ሳይንጸባረቁ በጀመሩት መንገድ ማዕከላዊ ሙዚየም ወይም ታሪክ ሊሆን የሚችለው እስረኛ ሳይኖረው ሲቀርና አሳሪ የሆነውን ሕግ መዝጋት ሲቻል ስለሆነ ያንን ሊያዘጋ የሚችል የመንግስት ቁርጠኝነትን ያስፈልጋል። ኢህአዴግ ተሞክሮና ባህሪ አንዳር በተናገረው የሚቆም ድርጅት ስላልሆነ ማዕከላዊም ሆነ ሌሎች ፌርሙዳም ተብሎ የሚጠሩ እስረኞች ታሪክና ሙዚየም ሊሆኑ የሚችሉት አሳሪ ህጎች ሲዘጉ የታሰሩ ፖለቲከኞችና አምደኞች፣ ጋዜጠኞች ሁሉም ወጥተው ባዶ መሆን ሲችል ብቻ ነው። ይሄ ታሪክ ሆኖ ሊቀር የሚችል የሚል እምነት ነው ያለን። በዚህ አግባብ ነው መግለጫውን ያወጣ ነው። ወደ አቶ ሸዋስ ልሄድ። ጥያቄ ያው ነው፣ እንደው ተጨባጭ እርምጃ መወሰድ አለበት ከቃላት ያለፈ ሲባል ምን ማለት እንደሆነና ሌላም ጋዜጣዊ መግለጫችሁ ውስጥ ያካተታቸዋቸው ነገሮችም አሉ መደረግ አለበት የምትሉት፣ እሱንም አክለው እስቲ እርስዎን ይበሉ። አቶ ሸዋስ። አመሰግናለሁ እንግዲህ ሙሉጌታ የገለጸውን ሙሉ በሙሉ እንድንማማበት ሆኖ ህዝቡ ምንድን ነው የጠየቀው? ነው የመጀመሪያው ነገር መመለስ ያለበት የህዝብ ጥያቄ ነው። ህዝቡ የጠየቀው የስርአት ለውጥ ነው። ሌላ መለስተኛ ጥያቄ እንደዚህ ይሄን አድርግልኝ ይሄን አውጣልኝ አውርድልኝ የሚለው ነገር የለውም። ያን ለማድረግ ከዚህ በፊት በተደጋጋሚ እንደተናገርነው በንጉሱም በደርግም በኢህአዴግም ያለው ስርዓት በዝም ብሎ እየመጣ ህዝቡ ላይ እየሰፈረ ነው እንጂ ህዝቡ መርጦት የሆነኛል ብሎ ያስቀምጠው አይደለም። ስለዚህ የዚህ አይነት የስርዓት ለውጥ ያስፈልጋል። እዲ ሁለት ሺህ ሰባት በኢትዮጵያ አቆጣጠር መቶ መቶ አሸነፍ ያለው ካለ በኋላ ነው የመለወት ተስፋ የለውም። በሚል ህዝቡ እንዳለ ወጥቶ አልመረጥኩም፣ አልፈልግም ሆነ ደሚለ ሄደ እና ጥያቄውም ይሄ ነው መልሱም ወደዛ የሚያደርስ መሆን አለበት። ከዛ በኋላ ደግሞ ንግግር መጀመር ያስፈልጋል። በርመራራምም አንዱዓለምንም እስክንድርንም፣ ሌሎችንም በቀለምን፣ ሌላውንም ፖለቲካና ህዘን አፈና ፈት ከዛ ወደ ንግግር መግባት ያስፈልጋል። ከንግግሩ ደግሞ እንዴት ነው ወደ ስርአት ለወጥ መምጣት የምንችል ራሱ ውሃት ያደጉት እንዴት ነው የለውጥ አካል መሆን የሚችለው ያለው ስርዓት የዛ ለውጥ አካል መሆን ይችላሉ ወይ? ያንን ውስጥ እያደረገ አገሪቱ ለቀውስ ህዝቡን በርቢት ይዳርጋሉ ነው ጥያቄው፣ እንጂ ለውጥ መቼም አይቀርም እና ሪፎርም መደረግ ያለባቸውን ተቋማትና ህጎች ሪፎርም ማድረግ ከዚያ በኋላ የስርዓት ለውጥ ማድረግ እንደዚህ አይነት ተጨባጭ እርምጃዎችን መውሰድ አለባቸው የመሸንጋያ መሆኑ የለበትም አሁን የፖለቲካ እስረኞች ግ እንደ ዋና ጥያቄ አድርገው ምን ይሰማችኋል እንደዚህ እያሉ ጥያቄ ምናምን ሁሉ ያቀርባሉ ለሰዎችም ለገዛውም ለፖለቲከኞችም ለሁሉም ይሄ አይደለም ዋና ጥያቄ መጀመሪያ በደንበረኞችን ለትክክል መታት ያስፈልጋል ቀጥሎ ያለው ነገር ግን የእውነተኛ ንግግር አገሪቱ ላይ መኖር አለበት በዚሁ ጥያቄ ወደ ዶክተር አረጋዊ ልሂድ ምንድን ነው ተጨባጭ ማለት ምን ምንድን ናቸው እርምጃዎቹ የምጠብቁት በጣም ጥሩ። ድርጅቱ ሁለት ነጥቦች አንስተዋል። ፖለቲካ ምህዳሩ እናሰፋለን፣ ብሔራዊ መግባባትም እንፈጥራለን ብለዋል። በተግባር መታየት አለባቸው። ፖለቲካ ምህዳሩ መስፋት አለበት። ሁሉም እንዲሳተፍበት ማለት ነው፣ ያለ ተጽዕኖ ያለ ሽብር አዋጅ፣ ያለ ምንም አይነት ማስፈራራት ግልጽ መሆን አለበት። ብሔራዊ መግባባት ሲባልም ማንም ዜጋ ማንም ኢትዮጵያዊ አገር ቤት ይኑር፣ ውጭ አገር ይኑር አገሩ ውስጥ ገብቶ የሚቻለውን ያህል አገሩ ለማበርከት እንዲችል መግባባት እንዲፈጠር እድሉ መከፈት አለበት። ይሄ ደግሞ ተግባር ላይ የሚውለው ለሁላችን የሚሆን ስርዓት መንግስት ወይም ስርዓት ሲፈጠር ነው። ሁሉም ፖለቲካ ድርጅት ይሁን ሲቪክ ማህበር ይሁን መሳተፍ ይለን ይኖርበታል። ይሄ ነው እንግዲህ በተጨባጭ ከቃላት ያለፈ ለውጥ እያሳዩ ናቸው ለማለት የሚያስችለን አሁን ያለው ይዞታ ግን፣ ዶክተር አረጋዊ በዛው ሊቀጥሉ ይችላሉ። አሁን ያለው የሚታየው አካሄድ እስረኞችን መፍታት ተጀምሯል። የፖለቲካ እስረኞች ተብሎ ነበር፣ በኋላ ተለወጠ። እስረኞች በሙሉ ተብሎ ነበረ፣ አንዳንድ ተባለ፣ የሚለዋወጥ ነገር አለ። ያም ሆኖ ግን አሁን የፖለቲካ እስረኞች መፈታት ጀምረዋል ማለት እንችላለን። ዶክተር መረራ በምሳሌነት የሚጠቀሱ ናቸው። እርግጥ ደግሞ ሌሎች የሚጠበቁ ነበሩ፣ እነ አቶ በቀለ፣ ሌሎችም የሌላ እስረኞች እነ እስክንድር አልተፈቱም የአሁኑ ይዞታ አመርቂ ነው፣ ተስፋ ሰጪ ነው ትላላችሁ፣ ነው ወይንስ አንዳንድ ሰዎች እንደሚሉት ማዘናጋና እድሜ መቀጠያ ነው? በእኔ በኩል ማዘናጋያ ይመስለኛል። ምክንያቱም ከጅምሩ ካየነው ሁላችን የተዘበራረቀ ነገር ነው። የውጭ ጉዳይ ሚኒስትሩ ሌላ ይላል፣ የኮሚኒኬሽን ሚኒስትሩ አይፈቱም ይላል፣ ያኛው ደግሞ ይፈታሉ ይላል። ዝብርቅርቅ ያለ ነገር ነው ያለው። አንድ ወጥ የሆነ መንግሥታዊ መግለጫ አይመስልም። ለዚህ ደግሞ ተጨማሪ የማየው ምንድን ነው፣ በመቀሌው አሁን ያለቀው ጉህ ጉባኤያቸው የተዘበራረቀ መልእክት ተገንዝቤያለሁ። ባንድ በአንድ በኩል ዶክተር ደብረጽዮን ማዕከላዊ ኮሚቴውና ስራ አስፈጻሚው ኢትዮጵያ ውስጥ ለደረሰው ብልሽት በሙሉ ከሙስና ጀምሮ የአስተዳደር ጉድለት ተጠያቂ ነው ይላል። በሌላ በኩል ደግሞ የመለስ ውርስ እንቀጥላለን ደግሞ ይላል። የመለስ ውርስ እኮ ነው እዚህ ያደረሰን አገሪቱ ቀውስ ውስጥ ከቷት ያለው የመለስ ውርስ ነው ስለዚህ በዛ ውርስ የሚቀጥል ከሆነ እነዚህ ተስፋዎች ምህዳር እናሰፋለን ብሔራዊ መግባባት እንፈጥራለን ፖለቲካ እስረኞች እንፈታለን የሚሉት ተግባር ላይ የሚውሉ አይመስለኝም አቶ የሸዋስ ሊቀጥሉ ይችላሉ የአሁኑ ይዞታ እስረኞችን መፍታት የመጀመሩ አዝማሚያ አመርቂ ነው ተስፋ ሰጪ ነው ትላላችሁ ወይንስ ቀደም ሲል ዶክተር አረጋዊ ሌሎችም እንደሚሉት ማዘናጊያና ጊዜ መግዣ ነው ይህም ተመሳሳይ ነው የማንኛውም አምባገነን ባህሪ አድርገው መገኘት ነው። የዛሬዋን ቀን ማለፍ ነው እና አሁን የሚያደርጉት ሚመስለ ጊዜ የዛሬዋን ለማለፍ የህዝቡን ቁጣ ለማለፍ መለስተኛ ድርጊቶችን እንደ ዋና ጥያቄ ማለት ነው። በነገራችን ላይ ይቅርታ እንጠይቃለን ሁሉ ብለዋል። ይቅርታ ሲጠየቅ እኮ ይቅርታ መቀበሉን ደግሞ ህዝቡ ደግሞ መናገር አለበት። በእሱ ላይ የማነሳው ጥያቄ ኖረኛለሽ፣ ይቀጥሉልኝ። እና ይህ የሚያሳየው ምንም አለመለወጣቸውን ምንም ለውጥ አለመኖሩን እስካሁን ባለው እንዳልኩት፣ ግን ቁጣ ለማለፍ ብቻ ያደረጓቸው ድርጊቶች መሆናቸውን ያሳያል። ተስፋ ሰጪ አደለም ነው የሚሉኝ። ባጭሩ ጥያቄ ግን አልተጠቀም ከሁን ባለ። አቶ ሙልጌታ፣ ለየት ያለ ሀሳብን ለተመሳሳይ ጥያቄ ወደ እርሶ መጥቻለሁ። አመሰግናለሁ ያልተነሱትን ለማንሳት እሞክራለሁ በቂ ነው ብለን አናምንም ተስፋ ሰጪ ነው እንዳንል የሚያደርጉን ነገሮች አሉ ያልተነሱ ለምሳሌ በድዩ ያለው ይቅርታ ካለ በኋላ የበደለበትን ወይም የበደለውን አካል የገደለውን አካል እንኳን ተጠያቂ ያላደረገበት ይቅርታ ነው የበደሉት የገደሉት ያሰሩት የገረፉት በህዝቡ ላይ የተኮሱት ተጠያቂ ከመሆናቸው ይልቅ የተወሰኑ ተቋማት መንግስታችንን በመግደላችሁ አቆይታችሁልናል አይነት የምስጋና ገጸ በረከት የተበረከተበት ስለሆነ ወደፊት ላለው ነገር በቂና ትክክል መልስ ሊሰጥ የሚችል ነው ብለን እንዳናምን የሚያሳዩ ነገሮች አሉ። ከተፈቱትም የአፈታት ሲስተማቸው ራሱ ለምሳሌ አሁን ዶክተር መራራ ተፈቷል በመያድ ከፍተኛ አመራሮች በቀጠሮ ያሉ ደግሞ እንዲሁ ያልተፈቱ አሉ። ያልተፈረደባቸውም በቀጠሮ ያሉ ለምሳሌ ማሙሸት አማረን ብንወስድ እና አሰጋ ሰፍታን ብንወስድ ሌሎቹም በርካታ በቀጠሮ እነ ትበር አለማየሁ እና ወቃ አባተ ለገሰ ወልዳ እና ያሬድ ግርማ እነዚህ ሁሉ እስካሁን ማንም በመያድ በኩል መፈታቱን በትክክል ያበሰረ ከአንድ ሰው በስተቀር የለምና፣ አሰራሩ በራሱ ምን አይነት እንደሆነ ውጥንቅጡ የወጣ በአራት መመዘኛ የተቀመጠ የአፈታት እንኳን ተስፋ ሊያደርግ አሁን ራሱ በተናገሩ ትክክለኛ ተጨባጭ ነገር ነው ለማለት ብሎ ለማመን ራሱ የወጡ መስፈርቶች ራሱ በራሱ እርስ በርሳቸው የሚጋጩ ስለሆኑ ዘላቂ መፍትሄ ያመጣል የሚል እምነቱ ሶስታችሁ ነው። ሶስታችሁም ተስፋ ሰጪ አደለም። የአሁኑ አያያዛቸው ሀቅ ያለበት ነገር አደለም ነው። አንድ እንደው ከዚሁ ጋር መግለጫችሁ ላይ፣ ጋዜጣዊ መግለጫ ላይ የሰጣችሁት ተጨባጩ ቀውስ፣ ተጨባጭ እርምጃ፣ ከቃላት ያለፈ እርምጃ ባላችሁት መግለጫ ላይ አንዱ የስርዓት ለውጥ ሊያመጣ የሚችለው ድርድር፣ ውይይት ሲጀመር ነው። በዚህ ውይይት ወይም በድርድር አካሄድ ላይ ግን ሶስታችሁ ተመሳሳይ አቋም ያላችሁ ይመስለኛል። በጋራ ለመስራት አንድነት ስለፈጠራችሁ አንድ አቋም አላችሁ ማለቴ ድርድር ሲካሄድ አሁን ያለውን ገዢ ፓርቲ ወይም ኢህአዴግን የጨመረ መሆን አለበት ትላላችሁ። ሌሎች ግን የለም መጨመር የለበትም የሚሉ አሉ። ሌሎቹ ደግሞ የለም መጀመሪያ ለምሳሌ ደቡብ አፍሪካ እንደተደረገው ይቅርታ ጠይቆ የበደለውን ክሶ ነው እንጂ ዝም ብሎ ቁጭ ብሎ መደራደር አያስፈልግም ይላሉ። በዚህ አብሮ በመደራደር ላይ እናንተ እነማነማ ተካተው መደረግ አለበት ኢህአዴግ ግም እንዳለ እንደ ኢህአዴግነቱ ከሌሎች ተቃዋሚ የሀገሪቱ ፖለቲካ ፓርቲዎች ጋር ቁጭ ብሎ መደራደር አለበት ወይስ ምንድን ነው የእናንተ አቋም? አቶ ሙሉጌታ በዛው ላስቀጥሎትና፣ ወደሚቀጥለው ይሄዳል። ኢህአዴግ መደራደር የለበትም የሚል አቋም የለንም። እንደ ፓርቲ መደራደር አለበት የላችሁ አውቃለሁ። ሶስታችሁ ያበላሸውንም ማስተካከል የሚችለውና የዚች ሀገር ዕጣ ፈንታ በሱ እጅ ነው ያለው። ኳሷ ምጉር ስር ነው ያለችው። ለማስተካከል ፈቃደኛ ሆኖ ከተገኘ ማንኛውም ሰው ከእስከ የሚል ገደብ ሳይኖረው ያገባኛል የሚል በአገሩ፣ በሀገሩ ጉዳይ ላይ በውስጡም፣ በውስጥ በውጭም ሁሉ በተገኙበት እውነተኛ የሆነ ድርድር ኢህአዴግንም ጨምሮ ብሔራዊ መግባባት ከመጣ የሀገር ከነበረችበት ተጨባጭ ቀውስ ወደ ተጨባጭ መፍትሄ ትሸጋገራለች። ብሔራዊ መግባባት ላይ መሰራት ካልተቻለና ብሔራዊ መግባባት ሊመጣ ካልቻለ ኢህአዴግም እንደ እንደ ድርጅት ራሴን መርምር ያለው ብሏል። በዚህ መልኩ ሳይሆን ግን ለህዝቡ ውሳኔና ለህዝቡ ጥያቄ እጁን ሰጥቶ የሚያገባው ሁሉ የሚመለከተው ሁሉ የተገኘበት ብሔራዊ መግባባት ላይ መሰራት አለበት። ድርድሩ ለስልጣን ሳይሆን አገር ለማዳን መፍትሄ ለማምጣት፣ እርቅ ለመፍጠር እውነተኛ የሆነ ንግግር መደረግ አለበት ብለን እናምናለን። ሶስታችሁም ቅድም እንዳልኩት ኢህአደግን የጨመረ ድርድር ወይም ብሔራዊ ውይይት ወይም እርቅ ነው መደረግ ያለበት ተብሏል። እና አሁን አቶ ሙልጌታ ሲናገሩ ለማስተካከል ፈቃደኛ እስከሆነ ድረስ ኢህአደግም አብሮ መዋየት አለበት ነው ያሉኝ። ግን ደግሞ አሁን እንደተናገራችሁት የጀመረው አካሄድ ለምሳሌ እስረኞችን የመፍታት የመሳሰል የሚታየው የውሸት ነው፣ ሀቀኛ እርምጃ አይደለም ከተባለ ሀቀኛ እርምጃ የማይወስድ ለሁኔታውን ለማስተካከል ፈቃደኛ ያልሆነ መንግስት አብሮ ቢደራደር ውጤት አለው የሚል ጥያቄ የሚያነሱ ወገኖች አሉ። ይህንንም ግምት ውስጥ አስገቡልኝ፣ ዶክተር አረጋዊ ከዛ ወደ አቶ ሸዋ ሲሄዳል። ትክክለኛ ጥያቄ ነው አሁን ያነሳው አዲሱ። በኛ ኤክስፒሪየንስ ወይም በኛ ተሞክሮ 1993 ዓ ም በፈረንጅ አቆጣጠር ጀምሮ ሰላምና ዕርቅ ብለን ይሄ ፓሪስ አንድ የሚባለው ከዛም ፓሪስ ሁለት የሚባለው ከዛም ሌሎች ህብረቶቹ ሰላምና ዕርቅ እንዲደረግ ማዕት ዶክመንቶች ልከናል። በጥናት የተደገፉ እነዚህ ተወርውረዋል። ይሄ መንግስት ወይም ይሄ ፓርቲ ለሰላምና እርቅ የተዘጋጀ አይደለም። አይዲዮሎጂውም አይፈቅድለትም። አንዱ ያለው አማራጭ እንግዲህ የተደራጀ የህዝብ እንቅስቃሴ አስገድዶት ወደ ድርድር ሊመጣ ይችል ይሆናል። በዛን ጊዜ እኛ ለመደራደር ዝግጁ ነን። ያ ሀይል ግን የተዘጋጀ አይደለም። ስለዚህ እንዲዘጋጅ የተደራጀ የህዝብ ተጽዕኖ፣ የህዝብ እንቅስቃሴ፣ ህዝባዊ ጥያቄ፣ ሰላማዊ ጥያቄ መኖር አለበት። ይሄ ካልሆነ سلاهزم مبدع عصبو سلا إدغت أسبو وده دردر يميمت آيما سلم በእኛ በኩል ግን ፈቃደኝነታችን አሁንም እናሳያለን። ገባኝ ግን እንደው አንድ ነገር ማረም አለብኝ እንግዲህ ተሳስቼ ከሆነ ለሰላም እና ለእርቅ የተዘጋጀ አይደለም ይህ አሁን ስልጣን ያለው መንግስት፣ ካሉ ምናልባት ድርድር ውስጥም አብሮ መግባት የለበትም የሚል አቋም ነው ሊነግሩኝ የፈለጉት፣ ዶክተር አረጋዊ አይደለም? የተዘጋጀ አይደለም ሊዘጋጅ ግን ልንገፋው እንችላለን፣ ህዝቡን በመቀስቀስ ህዝቡን በማደራጀት ግፊት በማድረግ ተጀምሮ ያለው እንቅስቃሴ መልክ በማስያዝ ወደ ድርድር ተገዶ እንዲመጣ እናደርጋለን ለማለት ነው። ሀገራዊ ውይይት፣ ብሔራዊ እርቅ ለማድረግ እና አብሮ ቁጭ ብሎ ለመወያየት ህዝቡን በኦፊሴል ይቅርታ መጠየቅ ያስፈልጋል የሚሉ ወገኖች አሉና ከድርድር ወይም አብሮ ከመደራደሩ በፊት ይሄን ማድረግ አለበት ይላሉ። እርስዎም ወይም እንግዲህ ወደ ድርድር ስትገባ የተለያዩ ኮንዲሽኖች ማስቀመጥ ይቻላል ግን እኛ አሁን ባለንበት ሁኔታ ኮንዲሽኖች ማስቀመጥ የምንችልበት አይመስለኝም። ቅድመ ሁኔታ የምንችል አይመስለኝም። እንደ ሁኔታው እያየን ኮንዲሽኖች ለማቅረብ እንችላለን። ቅድመ ሁኔታ አያስፈልግም፣ በኋላ እናቀርባለን። አቶ ይሸዋስ እሺ፣ እንግዲህ ተመሳሳይ ነው ከነሱ ጋራ። የመነሻችን የህዝቡ ለአምባገነን አልገዛም ማለት ነው። ስለዚህ አልገዛም ካለ ከላይ ላይ ውረድልኝ ካለ ለውጥ ካስፈለገ ቅድም ይበል ነው። ከዚህ በኋላ የኢህአዴግ ምርጫ ነው የሚሆነው፣ ወይ መውረድን ይመርጣል፣ ወይ መውደቅን ይመርጣል። ልውደት ተዘርቶ በግድ ነው መውረድ። ግን ስርዓት አለ። መረጃ መንገዶች በድርድር በንግግር ይዘጋጃሉ። አገር ህዝብ ራሱ ሌላ ጊዜ ተመልሶ ሊወጣበት በሚችልበት ሁኔታ መውረድ ይችላል። በወረደበት መንገድ ሊወጣ ይችላል። ምክንያቱም የውድድር ነገር ነው የሚሆነው፣ ለህዝብ ሀሳብ ማቅረብ ነው የሚሆነው። ይህን ያህል ምንም ሰላማዊ ሽግግር ለማምጣት ያው ቀደም ሲል እንደተባለው በጠረጴዛ ዙሪያ መወያየት ያስፈልጋል። ሁሉም ተቃዋሚ ወገኖች ኢህአዴግንም ያካተተ ውይይት ያስፈልጋል ሲባል ይህ አይነቱ ውይይት ምናልባት በማ ሸምጋይነትና በማ አደራዳሪነት በማ አወያይነት ነው መካሄድ ያለበት ይላሉ። አቶ የሸዋስ በዛው ሊቀጥሉ ይችላሉ። እንግዲህ ቅድም ዶክተር እንዳለው ወደዛ ስንገባ አነጋገሩን፣ አካሄዱን ሙዳሊ ሲሆን ሁሉ አብረን እንበጀዋለን። ማን ማደራደር አለበት? ማን መታዘብ አለበት? የድርድሩ ሂደት እንዴት መሆን አለበት? የትኛው አጀንዳ መቅረብ አለበት? የትኛው መከተል አለበት የሚለውን ለመቀመጥ በጠረጴዛን ዙሪያ ችግሩን ለመፍታት ፈቃደኛ ከሆነ በኋላ የምናመጣውን የሚሆነው ኢትዮጵያም አፍሪካም በዓለም ያሉ ሀገሮችን የተደራደሩበት ብዙ አይነት ልምድ ስላለን አዲስ አንሆንም። ከባድም አይሆንም ፈቃድ የሚመጡ ካለ በተርታ ከዶክተር አረጋዊ ጀምሬ አቶ ሸዋስ አቶ ሙልጌታ ማጠቃለያ ጥያቄ አለኝ ቀደም ሲል ሶስታችሁም ይሄ እስረኞችን የመፍታት አዝማሚያ የተጀመረው ሂደት አመርቂ አይደለም ተስፋ ሰጭም አይደለም የውሸት ነው የሚል ነገር ተናግራችኋል እና እንዲህ ከሆነ እናንተ በጋራ ለመታገል የተስማማችሁ ሶስት ተቃዋሚ ኃይሎች መኢአድ ሰማያዊና ሸንጎ ምን ልታደርጉ አቅዳችኋል ተጨባጭ ነገር እንዲመጣ እውነተኛ የለውጥ ሂደት እንዲጀመር ትግላችሁን በምን መልክ ልታካሂዱ አቅዳችኋል? ዶክተር አረጋዊ፣ ለዚህ መፍትሄው አንድ ነው። የኢትዮጵያ ህዝብን ማደራጀት የኢትዮጵያ ህዝብ እየታገለ ነው፣ ግን በተደራጀ መልክ ለውጥ በሚያመጣ መልክ አይደለም የሚንቀሳቀሰው ያለው። ስለዚህ የጎደለው ነገር የእኛ ህዝቡን ማደራጀትና ወደ ተፈለገው ለውጥ ወደሚፈልገው ህዝቡ ወደሚፈልገው ለውጥ እንዲያመራ ማድረግ ነው። ስለዚህ መፍትሄው ይሄ ነው። ሌላ ተጨማሪ ነው በእኔ በኩል። እሺ፣ አቶ ሸዋስ እንግዲህ ተስፋ ሰጪ አይደለም ያለበት ምክንያት ጀመሪያው በተናገሩት መጠን አልተገኙም። የፖለቲካ እስረኛ አለ ለማለት እንኳን ያዛቸው አፋቸውን እና ዮናታን የፖለቲካ እስረኛ ካልሆነ እነ እስክንድር እና አንዱዓለም፣ ሌሎችም ምትና የፓርቲ እና የአንድነት የመድረስ ፓርቲ አመራር እና አባላት የፖለቲካ እስረኛ ካልሆኑ ለምን እስረኛ ሊባሉ ይችላሉ? እና ምን አይነት የጋራ ትግል ልታቅዱ ነው ማለት ነው? ስርአቱን ሊያስገድድ የሚችል ወደ ጠረጴዛ ዙሪያ ሊያመጣ የሚችል ሀገራችንን ከቀውስ ታድጎ ለውጥ ሊያመጣ በሚችል መልኩ ህዝቡን እያስተባበር ህዝቡ እንዲታገል ለመብቱ፣ ለነጻነቱ እንዲወጣ የሚያደርጉ ማንኛቸውንም የሰላማዊ ትግል እንቅስቃሴ በሙሉ እናደርጋለን። ለውጥ እስኪመጣ ድረስ በሌምነት አሁን ያለው ሁኔታ በፍጹም ሊቆም የማይችል እየባሰ እየቀጠለ የሚሄድ ስርአቱም እየተሰበሰበ አገሪቱን መምራት ወደማይችልበት ደረጃ የሚያደርሰው ሁኔታ ነው ያለው። ህዝቡ በፍጹም ወደ ኋላ የሚልበት ሁኔታ ነው አይደለም ያለው አሁን የሚታየው። ለማጠቃለያ ወደ አቶ ሙሉጌታ አበበ ልሂድ። መያድ አመሰግናለሁ አዲሱ። በእኛም በኩል ዶክተር ያነሱትን ሀሳብ እጋራለሁ። መያድም ሆነ ሰማያዊ እንደምታውቀው መያድ በረጅም ጊዜ የትግል ተሞክሮ ታች ቀበሌ ድረስ ወርዶ ያደራጀ የተደራጀ ፓርቲ ነው። በዚህም አንጻር ህዝቡን በማንቃት እና ወደ ሰላማዊ ትግል አሁንም ተጨባጭ የሆነው ህዝቡ መብቱን የመጠየቅና የማስገደድ ደረጃ ላይ ለመድረስ ከቅንጅት በፊት ከቅንጅትም ጋር ከዚያም በኋላ ያሉትን ሰላማዊ ትግል ሂደቶችን በማስገንዘብና በማስጨበጥ በማደራጀት በመደራጀት በመታገልና በማታገል የቆየ ድርጅት ነው በማየም እንዲሁም ሸንጎም በተመሳሳይ ባሉት ሂደቶች በዚህ መልኩ የማደራጀት ስራዎችን በመስራትና ህዝቡ መብቱን እንዲጠይቅ ግዴታውን እንዲያውቅ የማድረግ የማደራጀት ሂደቶች ይቀጥላሉ። ከዛ በኋላ በየጊዜው የሚገለጡ ደግሞ የሰላማዊ ትግል መርሆችን ተከትሎ ደረጃ በደረጃ የሚቀመጡ የሰላማዊ ትግል ስልቶች አሉ። እነዛን በመከተል ገዢ ፓርቲ ወደዚህ እኛ ህዝቡ ወደሚፈልገውና ህዝቡ ወደሚጠይቀው ወደ ህዝቡ ጥያቄ መጥቶ ለመደራደርም ይሆን እርቅም ለማድረግ ማስገደድ የሚቻለው የሰላማዊ መንገድ በመደራጀትና ህዝቡን በነቂስ መብቱን እንዲጠይቅ ግንዛቤ ማስጨበጥ፣ ሌሎቹንም የሰላማዊ ትግል ስልቶችን በመከተል ታግሎ በማታገል ማምጣት ይቻላል ብለን እናምናለን። ሶስታችሁንም አመሰግናለሁ። ዶክተር አረጋዊ በሬ ከኔዘርላንድስ ሸንጎን በመወከል አቶ የሸዋስ አሰፋ እና አቶ ሙልጌታ አበበ፣ አቶ የሸዋስ ሰማያዊን፣ አቶ ሙልጌታ አበበ ደግሞ መያድን ተወክላችሁን የቀረባችሁት መነሻችን በቅርቡ ያወጣችሁት ጋዜጣዊ ወይም የሰጣችሁት ጋዜጣዊ መግለጫ ነው። ሌሎችም ደግሞ እንዲሁ አንገብጋቢ ወቅታዊ ጉዳዮች ሲገጥሙን እናንተን የሚመለከቱ ነጥቦች ከሆኑ ተመልሰን እናገኛቸዋለን። ለአሁኑ በጣም አመሰግናለሁ። በአድማጮች ስም እግዚአብሔር ይስጥልኝ። እኛም እናመሰግናለን። ተወያዮቹንና አዲሱን አመሰግናለሁ። ከዚህ በሳምንት ሰባት ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡን እንጋብዛለን። ዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክና ትዊተር ቪኦኤ አምሐሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ኤምኦቢአይ ላይ ታገኛላችሁ ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አሁን የሙዚቃ ቃና ይቀጥላል። ደሳለኝ መኮንን ነው አዘጋጁ። አብራችሁን ቆዩ። ሰለሙን፣ መሰግናል የአየር መስመሩን ስለለቀክልኝ። የኔ ጸሎት ይላል አርኬል። ቀጥለን በምናደምጠው ፒስ በተሰኘው ዜማው የኔ ጸሎት በሱማሊያ፣ በላይቤሪያ፣ በኢትዮጵያ፣ በመላው አፍሪካና በመላው ዓለም የሰላም ጮራ እንዲፈነጥቅ ነው የምጸልየው። ፒስ ሰላም ለህጻናት፣ ሰላም ለሴቶች፣ ሰላም ለወንዶች፣ ሰላም በሃይማኖት ለተለያዩት፣ ሰላም በጎሳ ለተለያዩት፣ ሰላም ለወንድማማቾች፣ ሰላም ለምድሪቱ የኔ ጸሎት በሶማሊያ፣ በላይቤሪያ፣ በኢትዮጵያ፣ በመላው አፍሪካና በመላው ዓለም የሰላም ጮራ እንዲፈነጥቅ ነው። ፒስ በተሰኘው የአርኬሊ ዜማ ነው የምሽት ፕሮግራማችንን እየጀመር ነው። ሰላም ሰላም ሰላም! የተከበራቸው ሙዚቃ ቀን አድማጮች ለሳምንት ክብር ሰላምታ ከስቱዲዮ 14 ከአንገቴ ጎንበስ ብያለሁ። እለቱን በድጋሚ ለ ለማስታወስ እለተ ቅዳሜ ጥር 12 2010 ሲሆን በኢትዮጵያውያን አቆጣጠር፣ በአውሮፓውያኑ ደግሞ ጥር 20 2018 ዓ ምት ላይ እንገኛለን። እንደ አውሮፓውያን አቆጣጠር የዛሬዋ ቀን በታሪኳ አስመዝግባ ካሳለፈቻቸው ዋና ዋና ክንውኖች መካከል ጥቂቶቹን ብንመለከት በ1979 ከ1 ሚሊዮን በላይ የሚሆኑ ኢራናውያን በወቅቱ በስደድ ላይ የነበሩትን አያቶላ ሆሜኒን በመደገፍ በቴህራን ሰላማዊ ሰልፍ አደረጉ። በ1980 በወቅቱ የዩናይት ስቴትስ ፕሬዚዳንት የነበሩት ጂሚ ካርተር ዩናይት ስቴትስ ሞስኮ በሚካሄደው ኦሎምፒክ ላይ እንደማትሳተፍ አሳወቁ። በ1993 ፕሬዚዳንት ቢል ክሊንተን 42ተኛው የአሜሪካን ፕሬዚዳንት ሆነው ቃለ መሐላ ሲፈጽሙ ማያ አንጀሎ በስነ ስርዓቱ ላይ ተጋብዘው ግጥም አነበቡ። በእንደዚህ አይነት ስነ ስርዓት ላይ ተገኝቶ ግጥም በማንበብ ማያ አንጀሎ የመጀመሪያዋ ጥቁር አሜሪካዊ ሴት ናቸው። የጥቁር አሜሪካውያን ነገር ከነሰው አይቀር በ2009 ዓ ም በዛሬቷ ቀን ነው ባራክ ኦባማ 44ተኛው የዩናይት ስቴት ፕሬዚዳንት በመሆን ቃለ መሐላ የፈጸሙት። ዶናልድ ትራምፕ 45ተኛው ፕሬዚዳንት በመሆን ቃለ መሐላ የፈጸሙት ባለፈው ዓመት በዛሬቷ ቀን ነው። ፕሬዚዳንት ትራምፕ ዋይት ሀውስ ወንበር ላይ ከተቀመጡ አመት ሆናቸው ማለት ነው። ዛሬ እንግዲህ በጥቂቱ እነዚህ ሲሆኑ የዛሬቷ ቀን በታሪኩ አክናውና ያስመዘገበቻቸው አበይ ክንውኖች በዛሬው የሙዚቃ ቀና ፕሮግራም ምርጥ ምርጡ የሆኑ ዜማዎችን ይዤላችሁ ቀርብ ያለው በመቀጠል ጀኒፈር ሃድሰን እና አርኬሌ ኤቲዚር ዎርልድ የተሰኘውን ዜማቸውን እናደምጣለን። መልካም ቆይታ ከሙዚቃ ቀና ጋር That is me, you won't love you. And as long as you keep giving me that sweet love, point to it, baby. It belongs to you. If it's money you want, it's, it's want me to pay your bills, it's it's buy it's your nice it's things, shop your sprees. ይቺ ምድር ያንተ፣ ያንች ምድር ናት፣ ተደሰትባት፣ ተደሰችባት። የኢትዝ ዩር ወርድ የተሰኘውን የድምፀ መረባዎቹን የአርኬሊንና የጀነፈርን ሀድሰንን ዜማ ነበር ያድመጥ ነው። ቀጥለን ደግሞ አይረን ባርስ የተሰኘውን የስቲቨን ማርሊን ዜማ እናደምጣለን። ስቲቨን ማርሊ የቦብ ማርሊ ልጅ ነው። የታሰርኩት ለምንድን ነው? አልሰረኩ፣ አልገደልኩም፣ ማንንም አልጎዳሁ። ለምንድን ነው የታሰርኩት? ለነጻነቴ በመቆሜና በመናገሬ። እንዴ በነጻ መናገር ሁላችንም የተሰጠን መብት What am I doing behind these iron bars? Never. Rise never Deal and spit this flow. She ain't that the dream to live well and get dope. You looking for a change, man, there ain't no change in this money, this gun, this drug exchange. And if you got seeds, that makes you go even harder. If it ain't for them, man, then why even bother? Yeah, my shit, Take away my life. Lock me up for mig uppför sense till, ni är så fina Så rör mig, ni är så fina Jag ska ta mig my wife. You are gonna get ska people mig the ni right. Yo, You, better Jag ska go mig uppför, ni är så fina Jag ska ta mig uppför, ni är så fin Nu jag går ner, det menar Chocota You ser hur rastat utan in vår Flocota You know Cotoa you, you gotta rock Cotoa you You callize and pumpa y'a you You take care of the scent and never walk Cotoa you Like we're up in your prince of Few and out Cotoa you We gonna brot down all the how and get Cotoa you የታሰርኩት ለምንድን ነው? አልሰረኩ፣ አልገደልኩ፣ ማንንም አልጎዳሁ። ለምንድን ነው የታሰርኩት? ለነጻነቴ በመቆሜና በመናገሬ እንዴ? በነጻ መናገር ለሁላችንም የተሰጠን መብት አይደለም እንዴ? እባክህ ነጻነቴንና ክብሬንና ኩራቴን አትውሰድ፣ ልቀቀኝ፣ ፍታኝ። ዋ የተቆጣው አንበሳ ነኝ። አይረን ባርስ የተሰኘውን የስቲቨን ማርሊን ዜማ ነበር እያደመጥ ነው። ከሬጌው ንጉስ ከቦብ ማርሊና ከሪታ ማርሊ ዌልሚንግተን ደልዌር የተወለደው የ45 ዓመቱ ስቲቨን ማርሊ ደልዌር የተወለደ ይሁን እንጂ እድገቱ ግን ኪንግስትን ጀማይካ ነው። እስቲ በመቀጠል ደግሞ የስቲቨንን አባት የቦብ ማርሊን አይረን ላየን ዛየን የተሰኘውን ዜማውን ላሰማችሁ። አይረን ላየን ዛየን አየርን ላየን ዛይን የተሰኘውን የሬጌው ንጉስ የቦብ ማርሊን ዜማ ነበር እያደመጥ ነው። አሁን ደግሞ ወደ ሀገረሰብ ዜማ ነው የሚወስዳችሁ። በቅድሚያ ግን ታዋቂዋ የካንትሪ ዜማ አቀንቃኝ ዶሊ ፓርተን በተለያዩ መስኮች ክብረ ወሰንን የሰበሩ ሰዎችን ስም ከሚመዘግበው ከጊነስ የዓለም ሬከርድ ሁለት ሰርቲፊኬቶችን ተቀብላለች። አንደኛው ሰርቲፊኬት ዶሊ ላለፉት ስልሳ ዓመታት በካንትሪ የቢልቦርድ ሰንጠረዥ ላይ ከሀያዎቹ ምርጥ ዜማዎች መካከል ሰባ አራት የሚሆኑ ዜማዎቿ ስለተካተቱ ሲሆን ሁለተኛ ያገኘው ሰርቲፊኬት ያገኘችው ደግሞ ከሴት የካንትሪ ዜማ ተጫዋቾች መቶ ሰባት የሚሆኑት ነጠላ ዜማዎቿ ለካንትሪ ቢልቦርድ ደረጃ ስለበቁላት ነው። በትላንትናው ዕለት ሰባ ሁለተኛ ዓመት ልደት በዓልዋነ ያከበረችው ዶሊ ፓርተን ሰርቲፊኬቶችን በማግኘቴ እንደ ታላቅ በረከትና እንደ ጸጋ ነው የምመለከተው፣ በትህትናም ነው የምቀበለው ብላለች። ዶሊን ለሽልማቱ ካበቋት ዜማዎቿ መካከል ቀጥለን የምናደምጠው እንደ ኤውሮፓውያን አቆጣጠር በ1973 ያወጣ ጆሊን የተሰኘው ዜማዋ አንዱ ነው። እነሆ። You can Your beauty is beyond compare with flaming locks of auburn hair with ivory skin and eyes of emerald green Your smile is like a breath of spring, your voice is soft like summer rain, and I cannot compete with you, Jolie. About you in his sleep, and there's nothing I can do to keep from crying when he calls your name Jolene. And I can easily understand how you could easily take my man, but you don't. Of men, but I could never ሙዚቃ ስራዎቿ ሪካርድን በመስበር ከጊነስ የዓለም ሪካርድ ሁለት ሰርቲፊኬቶችን ያገኘችውን የዶሊ ፓርቶንን ጆሊን የተሰኘውን ዜማን ነበር ያደመጥ ነው። ቀደም ብዬ እንዳልኩት ዶሊ በትናንትና ሁለት ሰባ ሁለት ዓመት የልደት በዓሏን አክብራለች። ታዋቂው የሮክና ሮል ተጫዋች የነበረው ኤልበስ ፕሬስሊ ጠጥቶባት ነበር የተባለች ከወረቀት የተሰራች ኩባያ በጨረታ ለመሸጥ ገበያ ላይ ወታለች። እንደ አውሮፓውያን አቆጣጠር በ956 በአንድ የሙዚቃ ትርኢት ላይ ሲጫወት ጠጥቶባት ነበር የተባለችው የወረቀት ኩባያ እስካሁን ድረስ በጨረታው 1280 ዶላር ድረስ ደርሳለች። ጨረታው ነገ እሁድ ሲዘጋ እንግዲህ ምን ያህል እንደምታወጣ እናውቃለን ማለት ነው። ወደ አሜሪካን የቢልቦርድ ሰንጠረዥ ገባ ብለን በዚህ ሳምንት በአልበም ሽያጭ የበላይነት የያዙትን እንመልከት። ዘ ግሬተስት ስኖማን የተሰኘው የሳውንድ ትራክ አልበም 106 ሺህ ቅጭን በመሸጥ በዚህ ሳምንት የአንደኝነትን ደረጃ ሲይዝ፣ ዲቫይድ የተሰኘው ኤድ ሸረን አልበም በገበያ ላይ ከዋለ አስር ወራት ቢያልፉም አሁንም ተወዳጅነቱ አልቀነሰም። በዚህ ሳምንት ስልሳ ሰባት ሺህ ቅጅን በመሸጥ የሁለተኝነትን ደረጃ ይዞለታል። ዘ ቢውቲፉል ኤንዳም የተሰኘው የጂ ኦዚ አልበም አርባ ሁለት ሺህ ቅጅን በመሸጥ በዚህ ሳምንት የሶስተኝነትን ደረጃ ይዟል። ወደ ነጠላ ዜማዎች ገብተን ከመቶዎቹ ምርጥ ዜማዎች መካከል በዚህ ሳምንት ከአንደኛ እስከ ሶስተኛ ያለውን ደረጃ የያዙትን ብንመለከትና የሶስተኝነትን ደረጃ ከያዘው ዜማ ብንጀምር ፌነስ የተሰኘው ቡርኖ ማርስ ና ካርዲቢ በጋራ የሚጫወቱ ዜማ ነው በዚህ ሳምንት የሶስተኝነትን ደረጃ የያዘው። የሁለተኝነትን ደረጃ የያዘው ዜማ ደግሞ ሀቫና የተሰኘው የካሚላ ዜማ ሳምንት ይዞት የነበረውን የሁለተኝነትን ደረጃ እንደያዘ ሲሆን የሳምንቱ ምርጥ አንደኛ ዜማ ደግሞ ፐርፌክት የተሰኘው ኤድ ሸረን ከቢያንስ ጋር በመሆን የሚጫወተው ዜማ ሳምንት ይዞት የነበረውን የአንደኝነቱን ደረጃ በዚህ ሳምንትም አለቀቅም። የተከበራቸው የሙዚቃ ቃን አድማጮች፣ ለዛሬ የተመደበልኝ ሰዓት እየተገባደደ ነው። አብራችሁ ስለቆያችሁ እያመሰገንኩኝ፣ ፈነስ በተሰኘው በዚህ ሳምንት በአሜሪካን የቢልቦርድ ሰንጠረዥ ላይ የሶስተኝነትን ደረጃ በያዘው ቡርኖ ማርስና ካርዲቢ በጋራ በሚጫወቱ ዜማ አሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት Salam, Buff Granah, but in answer, but the Salam, according to name, Benevacul. Ciao. Drop top, horse, horse, rolling on my wrist, bricks, diamonds up and down my chain. Cardi B's chased, and it can't tell me. Let them balls up and I change the game. It's my big bronze boogie Got all them girls shut up. My big fat ass Got all them boys cook. I'm from dollar bills, and I'll be popping rubber bands. You don't say to me while I do my money dance.